of a የፍትህ ጋዜጣ ዋና አዘጋጅ በነበረው ተመስገን ደሳሌ ላይ የተላለፈው የእስራት ፍርድ እንደሚያሳስበው የዩናይትድ ስቴትስ መንግስት አስታውቋል። ሐሳብን የመግለጽ መብታቸውን በመጠቀማቸው የኢትዮጵያ መንግስት ያሰራቸውን ጋዜጠኞች እንዲፈታ ዩናይትድ ስቴትስ በድጋሜ ጥሪ እንደምታስተላልፍ የውጭ ጉዳይ መስሪያ ቤቱ አስታውቋል። ዩናይትድ ስቴትስ ወይም ሌላ ማንም መንግስት ስላለ ሳይሆን ኢትዮጵያ መብቶችና ነጻነቶች የተከበሩባት ሀገር ነች ሲሉ የኢትዮጵያው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለቪኦኤ በሰጡት መግለጫ አመልክተዋል። ሰለሞን አባተ ነው የሚያቀርበው። አቃቢ ህግ ክስ መስርቶበት የፍርድ ሂደቱ ላለፉት ሁለት ዓመታት ሲከናወን በቆየው ጋዜጠኛ ተመስገን ደሳለኝ ላይ የፌዴራሉ ከፍተኛ ፍርድ ቤት ዘጠነኛ ወንጀል ችሎት ጥቅምት 5 2007 ዓ ም የጥፋተኝነት ብይን ሰጥቶ ጥቅምት 17 2007 ዓ ም ደግሞ በሦስት ዓመት ጽኑ እስራት እንዲቀጣ ፈርዶበታል። ይህንን ፍርድ ተከትሎ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዩናይትድ ስቴትስ በኢትዮጵያዊው ጋዜጠኛ ላይ የተላለፈው ፍርድ በጥልቅ አሳስቧታል በሚል ርዕስ ትናንት ባወጣውና ከቃል አቀባዩዋ ጄንሳኪ የተሰጠው መግለጫ እንዲህ ይነበባል። ጥቅምት 17 2007 ዓ.ም በኢትዮጵያዊው ጋዜጠኛ ተመስገን ደሳለኝ ላይ ጥቅስ በማነሳሳትና ትክክለኛ ያልሆነ መረጃ በማሰራጨት ጥቅስ መጨረሻ የሶስት ዓመት እስራት መፈረዱ ዩናይትድ ስቴትስን በጥልቅ አሳስቧታል። ሀሳብን የመግለጽ ነጻነትና የፕሬስ ነጻነት የአንድ ዲሞክራሲያዊ ህብረተሰብ መሰረታዊ አካል ናቸው። እነዚህን መብቶችና ነጻነቶች ማበረታታትና መንከባከብ ወይም መጠበቅ ደግሞ የዲሞክራሲያዊ መንግስታት መሰረታዊ ኃላፊነቶች ናቸው። ፕሬዚደንት ኦባማ ባለፈው መስከረም ከጠቅላይ ሚኒስትር ኃይለማርያም ጋር ተገናኝተው በነበረ ጊዜ እንደገለጹት ኢትዮጵያ በምጣኔ ሀብት ልማትና በአካባቢያዊ ግጭቶች አፈታት ላይ እያሳየች ያለችው እርምጃና ገንቢ ተምሳሌትነት ወደ ሲቪል ማህበረሰቧም የመዝለቁ ጉዳይ እጅግ አስፈላጊ ነው። ኢትዮጵያ በፕሬስ ነጻነትና በሀሳቦች በነጻ መንሸራሸር መስክም ተመሳሳይ እርምጃ እንድታስመዘግብ እናሳስባለን። ደግሞም የኢትዮጵያ መንግስት ሀሳብን የመግለጽ ነጻነት መብታቸውን በመጠቀማቸው ያሰራቸውን ጋዜጠኞች እንዲፈታ ጥሪያችንን በድጋሚ እናሰማለን። በዚህ የዩናይትድ ስቴትስ መንግስት ማሳሰቢያና ጥሪ ላይ የኢትዮጵያ መንግስት የሚሰጠውን ምላሽ ለመጠየቅ ወደ አዲስ አበባ ደውዬ ነበር። የኢትዮጵያውን የውጭ ጉዳይ መስሪያ ቤት ቃል አቀባይ አምባሳደር ዲና ሙፍቲን አነጋግሬያለሁ። አንዴ በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት መመስረት፣ መልካም አስተዳደር ማምጣት የመሳሰሉት ነገሮች ሁሉንም፣ ነጻነት፣ ሰብአዊ መብት፣ የፕሬስ መብት እነዚህ እነዚህ ነገሮች የህልና ጥያቄ ናቸው ተብሎ ነው የተወሰዱት። ይሄ ከሌለ፣ ዴሞክራሲያዊ ስርዓት ከሌለ ልማት አይኖርም። ልማት ከሌለ ዴሞክራሲያዊ ስርዓት መኖር አይችልም። ሰላም መኖር አለበት። እነዚህ ሶስት ቁልፍ ነገሮች እንደ ዋልታስ የተያዙ ነገሮች ናቸው። የመንግስት ፖሊሲ እምነት ይሄ ነው። ይሄ እየተተገበረ ያለበት ሁኔታ ነው ያለው بزی درجه یو فیسمع የሰባአዊ መብት፣ የግለሰቦች መብት፣ የወል መብት፣ እነዚህ በሙሉ የመብት አይነቶች የሚከበሩበት ሀገር ነው መሆን ያለበት የሚል ጥብቅ ፖሊሲ ነው ያለው፣ ጥብቅ አቋም ነው ያለው። በዚህ ደረጃ እየሄድ ያለ ነገር ነው፣ እየተተገበረ ያለ ነገር ነው ያለው። የአሜሪካ መንግስት እንደ ሉዓላዊ መንግስት የፈለገውን አስተያየት ማቅረብ ይችላል በእኛ ዴሞክራሲያዊ ስርአት ላይ። ነገር ግን ዞሮ ዞሮ ከአሜሪካ መንግስት አሜሪካ መንግስት ስላለ ሳይሆን ወይም ሌሎች መንግስታት ሀሳብ ስላቀረቡ ሳይሆን ከዚያ በላይ በጣም መሰረታዊ የሆነ ፈንዳሜንታል የሆነ ነገር ነው እዚህ ያለው። ሰብአዊ መብት፣ ዴሞክራሲያዊ መብት ማክበር፣ የዴሞክራሲ መብት ባጠቃላይ ዴሞክራሲያዊ ስርአት የሀገር ህልውና ተብሎ ይሄ ከሌለ ሀገራችን ያሰጋታል፣ ችግር ላይ መቻለች፣ መበታተን አደጋ አላት ተብሎ የተሰራበት ሁኔታ ስላለ ይህንም በዚህ ማዕቀፍ ነው ማለት የሚቻለው ብዬ ነው የማስበው። አምባሳደር፣ ብዙ ጊዜ የአሜሪካ መንግስት የውጭ ጉዳይ መስሪያ ቤትና የመብቶች ተሟጋቾች ኢትዮጵያ ውስጥ ጋዜጠኞችና ሌሎችም ሀሳባቸውን በመግለጻቸው ብቻ ይታሰራሉ፣ በሽብር ህጉም አግባብ ባልሆነ ሁኔታ ይከሰሳሉ፣ የሽብር ህጉ ራሱ ችግር ያለበት ህግ ነው እያሉ ቅሬታቸውን ያሰማሉ። በዚህም ኢትዮጵያ ጋዜጠ ሰራተኞችን በማሰር በአፍሪካ የመጀመሪያው ሆናለች። በዚህ በኩል ምንድን ነው የኢትዮጵያ መንግስት የሚለው? በዚህ በኩል ያለው አንድ ሰው ጋዜጠኛ በመሆኑ፣ የተቃዋሚ የፖለቲካ ድርጅት አባል እና ተቃዋሚ የሆነ ሀሳብ የተቃውሞ ሀሳብ በማራመዱ፣ ወም የተለየ ስልጣን ወም ማዕረግ ስላለው፣ ለምሳሌ ምሁር በመሆኑ ዶክተር በመሆኑ አይደለም፣ ሊታሰር አይችልም፣ ሊጠየቅ አይችልም። በሀገሩ ስርዓት መሰረት የኢትዮጵያ የተወካዮች ምክር ቤት የህግ አውጭ የበላይ አካል ማለት ነው እንደ አሸባሪ የፈረጃቸው ተቋማት አሉ። ጸረ ሰላም ናቸው ተብሎ የተፈረጁ አካላት አሉ። ከእነሷ አካላት ጋር በቀጥታም ሆነ በተዘዋዋሪ መንገድ የሚያያዙ ተግባራትን የሚፈጽሙ ኃይሎች በህጉ መሰረት ጠይቃሉ የሚል ነገር ያለ ነው። ለትናንትናው የዩናይትድ ስቴትስ መንግስት መግለጫ ከኢትዮጵያ መንግስት የሚሰጥ በቀጥታ ምላሽ ይኖራል? ይሄ ፓርቲኩላር ነገር ማንሳት አልችልም፣ ግን እኔ ማነሳው አጠቃላይ ያለውን ፍሬምወርክ ነው እያነሳሁ ያለሁት። ይሄንንም የሚመለከተው ክፍል አይደል የህግ ጉዳይ ነው። ኖርማሊ የህግ ተቋም የህግ አስፈጻሚው ከህግ ተርጓሚው እና ከህግ አውጪው የተለያዩ እንትኖች ናቸው ያሉት። ስለዚህ በህጉ መሰረት የሚሰራበት ስለሆነ የበለጠ ማብራሪያ በዛ ደረጃ ማግኘት ትችላለህ። በተመስገን ደሳለኝ ላይ የተላለፈው ፍርድ በህገ መንግስት የተረጋገጡ መብቶችን በሚጻረር ሁኔታ ነው ሲሉ ጠበቃው አቶ አመሀ መኮንን ለቪኦኤ መግለጫ ሰጥተው ነበር። እሱ በዋና አዘጋጅነት ሲሰራበት በነበረው የፍትህ ጋዜጣ ላይ በራሱ አመንጭነት እና በሌሎች ሰዎች አመንጭነት እንዲታተሙ በተደረጉ ጽሁፎች ብቻ ነው በእነዚህ ጽሁፎችና በጽሁፎች ብቻ ነው። ሌላ ወንጀል ወይም ከሽብርተኝነት ወይም ከሌላ ደረቅ ወንጀል ጋር የተገናኘበት ሁኔታ የለም። አቃቤ ሕግ ክስ ሲያቀርብም በማስረጃነት ያቀረበው እነዚሁኑ ጽሁፎች እና ጽሁፎቹን ብቻ ነው። በጋዜጠኛ ተመስገን ደሳለኝ ላይ የጥፋተኝነት ብይን መተላለፉም ሆነ የቅጣት ፍርድ መሰጠቱ በመሰረቱ ትክክል ስላልሆነ የቅጣት ማቅለያ ሐሳብ እንደማያቀርቡ የተናገሩት አቶ አመሃ መኮንን ለፍርደኛው ጋዜጠኛ ተመስገን ደሳለኝ ብቻ ሳይሆን ለሌሎችም መብቶች ሲሉ ግን የከፍተኛ ፍርድ ቤቱን ውሳኔ በይግባኝ እንደሚሞግቱ አመልክተዋል። ችሎቱ በተመስገን ላይ ፍርዱን የሰጠው ከተከሰሰባቸው ሦስት ወንጀሎች በመገፋፋትና ግዙፍ ያልሆነ የማሰናዳት ተግባር ጥፋተኛ ነው በሚል ነው። ችሎቱ በተጨማሪም በፍትሕ ጋዜጣ አሳታሚ ማስተዋል የሕትመትና ማስታወቂያ ሥራ ድርጅት ላይ የአስር ሺህ ብር ቅጣት መጣሉ ተዘግቧል።